በኢትዮጵያ ለመጀመሪያ ጊዜ የተዘጋጀውና በረቂቅ ደረጃ የቀረበው የልማታዊና የዲሞክራሲያዊ መገናኛ ብዙኃን ፖሊሲና ስትራቴጂ ሀገሪቱ ውስጥ ያሉትን የግልም ሆነ የመንግስት የሚዲያ ተቋማት በልማታዊ ጋዜጠኝነት ጎራ ብቻ እንዲሰለፉ የሚያስገድድና ሕገ መንግስቱ ውስጥ የተቀመጡትን የተለያዩ ሀሳቦች የማንሸራሸር የፕሬስ ነፃነትን የሚገድብ መሆኑ ተገለጸ። በነሐሴ ወር በ2007 ዓ.ም በኢትዮጵያ የብሮድካስቲንግ ባለሥልጣን የተዘጋጀው አዲሱ የሚዲያ ፖሊሲ ከዚህ በፊት የተለያዩ የፖሊሲ ክፍሎች ውስጥ ተበታትኖ የነበረውን የሚዲያ ፖሊሲ አሁን ራሱን በቻለ በአንድ ፖሊሲ ማዕቀፍ መያዙ ለየት እንደሚያደርገው የሚዲያ ባለሙያዎች ይጠቅሳሉ። በመንግስት ኮሚዩኒኬሽን ጉዳዮች ጽፈት ቤት የሚዲያ ፖሊሲ ዝግጅትና ትግበራ ከፍተኛ ባለሙያ አቶ መንግስቱ ላምሮ ፖሊሲው በሁለተኛ የእድገትና የትራንስፎርሜሽን እቅድ እንደ አውሮፓውያኖቹ 2016 ዓ ም ጸድቆ ስራ ላይ እንደሚውል ለዶቼ ቬለ ተናግረዋል። አዲሱ የመገናኛ ብዙሃን ፖሊሲ የሚያተኩርባቸውን ጉዳዮች በተመለከተ አቶ መንግስቱ ሲያስረዱ ፖሊሲ ሲዘጋጅ በተለይ ከሀገሪቱ ፖለቲካዊ፣ ኢኮኖሚያዊ መዋቅሩ ምን ይመስላል፤ ይህንን መዋቅር ደግሞ የሚሸከምና ልማታዊ የሆነው ሊቀጥል የሚችለው ሚዲያ ምን አይነት ኢንዱስትሪ ሆኖ መገንባት አለበት የሚለው በዋናነት መነሻ ጥያቄ ሆኖ የተዘጋጀ ነው ማለት ነው። ስለዚህ ይህ የመጀመሪያው የመገናኛ ብዙሀን ዘርፍ ራሱን ችሎ የተዘጋጀው ፖሊሲ የሚያተኩርባቸው ጉዳዮች አሉ። በዋናነት ከዚህ በፊት የነበሩ አቅጣጫዎች የህትመት እና የኤሌክትሮኒክስ መገናኛ ብዙሀንን ብቻ ከግምት ያስገቡና በዛ መልኩ አቅጣጫ የተቀመጠባቸው ሲሆኑ የአሁኑ ግን ከነዚህ በተጨማሪ የዓለም ቴክኖሎጂ የደረሰበትን የመገናኛ ብዙሀን ዘርፍ ከግምት በማስገባት በተለይ ሶሻል ሚዲያንም እንደ ሚዲያ አገልግሎት ላይ ማዋል ስለሚቻልበት ሁኔታ አቅጣጫ የሚያስቀምጥ ነው። ከዚህ ከማህበራዊ ሚዲያ በተጨማሪ ደግሞ የዜና አገልግሎቶችን እንዲሁም የኪነ ጥበብና የፊልም ኢንዱስትሪዎችን እንዲሁም የዚህን ዘርፍ የምርምርና ስርጸት ስራዎችንና የሰው ኃይል ልማቱን በአጠቃላይ ጠቅለል ባለመልኩ በመያዝ የተዘጋጀ ፖሊሲ ነው ብለን ልንወስድ እንችላለን ማለት ነው። የልማታዊና የዲሞክራሲያዊ መገናኛ ብዙሀን ፖሊሲና ስትራቴጂ የተሰኘው አላማው አድርጎ የተነሳው ልማታዊ ጋዜጠኝነትን ማንኛውም ሚዲያ ተቀብሎ ማህበረሰብ ውስጥ ልዕልና እንዲያገኝ የማስረጽ ስራ መስራት እንዳለበት ያትታል። የሪፖርተር ጋዜጣ ከፍተኛ አዘጋጅ አቶ ሚኪያስ ሰብስቤ ልማታዊ ጋዜጠኛ የሚለው አከራካሪ ትርጉም እንዳለውና ሆኖም ግን ያ ማለት የመንግስትን ስራ ሳይተቹ መደገፍ ብቻ ነው የሚለው ፖሊሲ ግልጽ እንዳልሆነ ይናገራሉ። አሁን ባለበት ደረጃም ፖሊሲው የሀሳብ ብዛህነት ሳይሆን የሀሳብ አንድነት የሚያራምድ ይህም ሚዲያ የተለያዩ ሀሳቦችን እንዲያስተናግድ ሀገሪቱ ሕገ መንግስት ውስጥ የተቀመጠውን ይጻረራል። ይላሉ አቶ ሚኪያስ። በሀገራችን እንደምታውቀው በየትኛው ሚዲያ ፖሊሲም በለው በሕገ መንግስቱም በለው በሌሎች ሚዲያ ህጎች ሊበራሊዝም አቋምን ይዘ ማራመድ ወንጀል አይደለም፣ ወይም ደግሞ ከሚዲያ ህጉ የሚጣረስ ነገር አይደለም። ስለዚህ ከህግ የማይጣረስ ሆኖ ሳለ አንተ በዚህ መንገድ መስራትህ ከዛ በመለስ በወጣ ፖሊሲ ስትገደብ የህጋዊነቱንም ጥያቄ ታነሳለ ማለት ነው። ስለዚህ በእነዚህ በተለያዩ መንገዶች አሁን ባለበት ይዘት የሚዲያ ፖሊሲው ቅርስ አሁን ባለበት ይዘት የሚያስኬድ ነው ብሎ ለማውራት ይከብዳል። ወይም ደግሞ ሁን ደስ የነበረውን የሚዲያ ነጻነትን በተወሰነ መንገድ እንደገና ወደ ማጥበብ የሚሄድ ነው የሚሆነው ማለት ነው። የኢትዮጵያ ጋዜጠኞች ማህበር ሊቀመንበር አቶ መሰረት አታ ላይ ረቂቅ ፖሊሲው የሚለው የሀገሪቱ ሚዲያ አቅጣጫ ለሰላም፣ ለልማትና ለዲሞክራሲ የሚሰራ ሚዲያ ቢሆን ይመረጣል ነው እንጂ ይገደዳሉ አይደለም ስሉ ለዶች ቤሌ ተናግረዋል። አራት መቶ ሀምሳ ጋዜጠኞች አባል የሆኑበት ማህበርን የሚመሩት አቶ መሰረት ምክንያቱን ሲያብራሩ ሀገሪቷ ልማታዊ ጋዜጠኝነት ትከተል ማለት የምርመራ ጋዜጠኝነትን አትከተልም ወይም ሌቦችን ሙሰኞችን ማጋለጥ የለበት ሚዲያው ማለት ግን አይደለም። ያም አንዱ የልማት ጋዜጠኝነት አቅጣጫ እንደሆነ ነው መሰመር ያለበት። ዞሮ ዞሮ ግን አገር ለማፍረስ እና ለህዝብ ኢንተረስ ያለመቆም ዝንባሌ ማንንም አይበጅም የሚል አቅጣጫ ወይም አንድምታ ያለው ነው መስ በዛ አቅጣጫ ነው የሚያየ ነው። አዲሱ የልማታዊና የዲሞክራሲያዊ መገናኛ ብዙሀን ፖሊሲና ስትራቴጂ ዋና አላማው ያደረገው የልማታዊ ጋዜጠኝነትን ለማራመድ ብቻ የተቀረጸ ከሆነ ለዘብተኛ ማለትም ሊበራል የሆነውን የአገሪቱን ሕገ መንግሥት ጥያቄ ውስጥ እንደሚከት የሚዲያ ባለሙያዎች ይናገራሉ።